የጎንደርና የደብረ ማርቆስ ከተሞች ስራዎች ዛሬ የስራ ማቆም አድማ ማድረጋቸውን የአካባቢው ነዋሪዎችና የመላ ኢትዮጵያ አንድነት ድርጅት መያድ ገልጸዋል። በሌላ ዜና ደግሞ የመንግስት የኃይል እርምጃ በዚሁ የሚቀጥል ከሆነ ሀገሪቱ ወደ ከፋ ሁኔታ ልታመራ እንደሚችል ተቃዋሚዎች አስጠንቅቀዋል። መንግስት በበኩሉ ለዚህ ተጠያቂዎቹ ሁከት ኃይሎች ያላቸውን ይከሳል። የሁለቱንም ዘገባዎች ዝርዝር በዕለቱ አብይ እስ ይዘናል። የሶማሊያው ጽንፈኛ እስላማዊ ቡድን አልሻባብ በመላ ክልሉ ጥቃቶች ለማካሄድ እያሰረ መሆኑን የምስራቅ አፍሪካ ክልላዊ ድርጅት አስታወቀ። 50 የሚሆኑ ከሁለት ዓመታት በፊት ከቺቦክ ናይጄሪያ የተጠለፉ ሴት ተማሪዎች ያሉበት የቪዲዮ ምስል ባለፈው እሁድ ከታየ በኋላ ናይጄሪያ መንግስት በቦኮ ሀራም ጋር ለመነጋገር እየሞከረ መሆኑን አመለከተ። የሚሉት ከዋና ዋናዎቹ ዜናዎች ውስጥ ናቸው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሰኞ ነሐሴ ዘጠኝ 2008 ዓ.ም አስተናጋጆቻችሁን ያዳኝ ፍሳዬና እኔም አሉላ ከበደ ከአቀናባሪያችን ደሳሌ መኮንንና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር ከአራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ነው ያለም ዜና። በጎንደርና በደብረ ማርቆስ ከተሞች የሥራ ማቆም አድማ ተደርጓል። የከተሞቹ ዛሬ ንግዶችና የመንግሥትን ጨምሮ መስሪያ ቤቶች ዝግ ሆነው መዋላቸውን የአካባቢው ነዋሪዎችና የመላ ኢትዮጵያ አንድነት ድርጅት መያድ ገልጸዋል። በምስራቅ አማራም በወልዲያ በዋልዳ በመቀት በላሊበላና ሌሎችም አካባቢዎች የተጠናከረ የፀጥታ ኃይሎች እንቅስቃሴ እንደሚታይና ሰዎችም እየታሰሩ መሆኑን ተሰምተዋል። አድማውን የጠራው ማን እንደሆነ ተለይቶ እንደማይታወቅ መይ አድም ያነጋገራቸው ሌሎች አካላትም ተናግረዋል። አድማው እስከ ነገ እንደሚቀጥል ተሰምቷል። በአድማው ምክንያት የመንግስት መስሪያ ቤቶችን መዘጋታቸው ቢገለጽም እስካሁን ከገለልተኛ ወገን ማጣራት አልተቻለም። የመንግስትን ምላሽ ለማግኘት ጥረት እያደረግን ነው። በደረሰን ሰዓት እናቀርባለን። በአብይ ርዕስ ዘገባ ይኖረናል። የሶማሊያው ጽንፈኛ እስላማዊ ቡድን አልሻባብ በመላ ክልሉ ጥቃቶች ለማካሄድ እያሴረ ነው ሲል የምስራቅ አፍሪካ ክልላዊ ተቋም አስታወቀ። የምስራቅ አፍሪቃ የልማት ትብብር በይነ መንግስታት ኢጋድ በኬንያና በኢትዮጵያ ጥቃቶች ለማካሄድ የሚችል ልዩ ክንፍ አስፍቶ መመስረቱን ነው ያመለከተው። ኢጋድ አልሻባብ እንደ ሽግግር የጸጥታ አደጋ በሚል ርዕስ ባወጣው ባለ ሃምሳ ሶስት ገጾች ዘገባ የአልሻባብ ዋና አምባ አሁንም ሶማሊያ ውስጥ ቢሆንም ቡድኑ ወደ ሽግግር ድርጅትነት ተለውጧል ወይም ለውጦታል። በዚህም መሰረት በመላው ምስራቅ አፍሪካ አባላት ይኖሩታል ይላል። ኢጋድ እንደሚለው የቡድኑ መሪ መገደል በቡድኑ እንቅስቃሴና የማጥቃት ብቃት ላይ ያደረሰው ተጽዕኖ የለም። ሁለት ወታደራዊ ክንፎች የመሠረተው የቀድሞ የቡድኑ መሪ አህመድ አብዲ ጎዳኔ እንደነበር ኢጋድ ጠቁሟል። ጃይሽ አይማን በኬንያ፣ ኡጋንዳና ታንዛኒያ ላይ ጥቃት ያካሂዳል። ጃይሽ አል ኡስራ ደግሞ ኢትዮጵያ ላይ ጥቃት ለመፈጸም እንዳቀደ ኢጋድ አስረድተዋል። አምሳ የሚሆኑ ከሁለት ዓመታት በፊት ከችቦክ ናይጄሪያ የተጠለፉት ሴት ተማሪዎች ያሉበት ቪዲዮ ባለፈው እሁድ ከታየ በኋላ የናይጀሪያ መንግስት ከቦኮ ሐራም ጋር ለመነጋገር እየሞከረ እንደሆነ ገልጿል። ከነሱም በርካታ መሞታቸውን ጽንፈኛው ቡድን ተናግሮ በህይወት ላሉት የእስረኞች ልውውጥ እየጠየቀ ነው ተብለዋል። ትላንት እሁድ ዩቱብ ላይ የወጣው ቪዲዮ ሻሽ ያደረጉ ስጋት የሚታይባቸው ወጣት ሴቶች ጭንብል አጥልቆ ወታደራዊ ልብስ የለበሰ ሰው አጠገብ ተቀምጠውና ቆመው ታይተዋል። በሀውሳ የሚናገረው ሰው የናይጀሪያ መንግስት በአቡጃ በሌጎስና በማይዱጉሪ የያዛቸውን ሰዎች እንዲለቅ ጥሪ አቅርቧል። ቦኮሐራም ከዚህ ቀደምም ጠይቆ ነበር የሚሉት ተቆርቋሪዎች የናይጀሪያ መንግስት ለተጠለፉት ልጆች ሲል ከቦኮሐራም ጋር መነጋገር አለበት ይላሉ። የዛምቢያው ፕሬዚዳንት በጣም በተቀራረበ የድምፅ ብልጫ እንደገና ተመረጡ። ተቃዋሚ ወገኖች የምርጫው ሂደት ተጭበርብሯል እያሉ ነው። የገዢው የአገር ወዳዶች ግንባር የተባለው ቡድን መሪ ኤድጋር ሉንጉ አምሳ ከመቶ ድምፅ አግኝተው ነው ዋና ተወዳዳሪያቸውን ሀካንዴ ሂችሊማን እንዳሸንፉ የሀገሪቱ ምርጫ ኮሚሽን ያስታወቀው። የተባበረው የብሔራዊ ልማት ፓርቲ የተባለው በሂችሊማ የሚመራው ፓርቲ አባላት ግን ባለፈው አመት የተካሄደው ምርጫ ተጭበርብሯል በሚል ለሀገሪቱ ህገ መንግስታዊ ፍርድ ቤት ይግባኝ እንደሚሉ አመልክተዋል። የሰሜናዊ ሶሪያ የማንጅብ ከተማ ባለፈው ሳምንት በዩናይትድ ስቴትስ በሚደገፍ የጥምረት ኃይል ከጽንፈኛው እስላማዊ ቡድን አይሲስ ነፃ መውጣት ተከትሎ ወደ ቀድሞ መኖሪያ ቀያቸው መመለስ የቻሉ ነዋሪዎች ደስታቸውን እየገለጹ ነው። በሌሎች የሶሪያ አካባቢዎች የመንግስት ኃይሎች እየወረዱ ባሉት የአየር ድብደባ ብጥብጥ አሁንም ሀይሎ መቀጠሉን ዘገባዎች አመለከቱ። ለአምስት ዓመታት የዘለቀው የሶሪያው እርስ በርስ ጦርነት በጽንፈኛው ቡድን የብጥብጡ ተዋናይነት ታጅቦ ይበልጥ እየተወሳሰበና በሕዝብ ላይ የሚደርሰው አደጋም ያንን ያክል የበረታ መሆኑን ጠቅሳ ዘጋቢያችን ላቲካ ሆክ ያጠናከረችውን አጭር ዘገባ አሉላ ከበድ ያቀርበዋል። ምንም እንኳን የማንቢጅ ከተማ ወደ አድማ ብትታይም፣ ነዋሪዎቿ ግን ትላንት እሁድ በሆታና ዝማሬ ነጻ ያወጧቸውን ኃይሎች እያወደሱ ነው። ወደ ከተማይቱ እምብርት ሲጎርፉ የተስተዋሉት ጽንፈኛውን እስላማዊ ቡድን አይሲስን ከሁለት ዓመት በፊት ነበር ቱርክን የምታዋስነውን ይህችን ስትራቴጂያዊ ከተማ የተቆጣጠረው። ባለፈው ቅዳሜ ግን ሁኔታው ተቀየረ። የቡድኑ አንጋቾች በመዶሪያ መንደሮች ፈንጂዎችን እየቀበሩና ለስቃይ የዳረጉትን ህዝብ ከኋላ ትተው አካባቢውን ጥለው ለመውጣት ተገደዱ። ዋን ኦፍ ማይ ካዝንስ ወስ ኪልድ በአስተርጓሚ አማካኝነት የተናገረው ሐሳን አብዱላ የተባለው የአካባቢ ነዋሪ አንድ ያጎቴ ልጅ ተገደለ። ሌላኛው ፈጣሪ ምስጋና ይግባውና ተመለሰ። አክስቴን በጥቁር መቃልብሰው ወደ እስር ቤት ልከዋት ነበር ነው ያለው አብዱላ፣ ከነዋሪዎቹ አንዱ። የቪዲዮ ምስሎች እንዳመለከቱት በሌሎች የሶሪያ አካባቢዎች የመንግሥት ኃይሎች እያወረዱ ባሉት የአየር ድብደባ ግን ብጥብጡ አሁንም አይሎ ቀጥሏል። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ ዛሬ ስለ የውጭ ፖሊሲ እውነታነት ጥሪ የሚያደርግ እስላማዊ መንግስት ነኝ የሚለው ቡድንና ሌሎች ጽንፈኛ ቡድኖችን በማጥቃት ላይ የተኮረ ዕቅድ ያሰማሉ። ረዳቶቻቸው እንደሚሉት ትራምፕ ዛሬ በኦሃዮ ክፍለ ግዛት በሚያደርጉት ንግግር ዩናይትድ ስቴትስ ያለፈውን ጠብ ወደ ጎን ትታ ጽንፈኛ እስላማዊ አሸባሪነትን ለማሸነፍ ከምትፈልግ ማንኛውም ሀገር ጋር መተባበር አለባት ብለዋል። በመጨረሻም የዶናልድ ትራምፕ የምርጫ ዘመቻ ሌላ ችግር ውስጥ ገብቷል። የትራምፕ የምርጫ ዘመቻ ስራ አስኪያጅ ፖል ማናፎርት እናም የሩሲያ ደጋፊ የነበሩት የቀድሞ የዩክራይን ፕሬዚዳንት ስለነበራቸው ግንኙነት የሚዘረዝር ዘገባ ከወጣ በኋላ ነው ሌላ ችግር መፈጠሩ የተገለጠው። በትላንቱ የኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ለዘመቻው መሪ የሚሰጥ የአስራ ሁለት ነጥብ ሰባት ሚሊዮን ዶላር የሚሆን በጥሬ ገንዘብ የተዘጋጀበት ዝርዝር ሰነድ እንደተገኘ ነው ያጋለጠው። ማንፎርጥ ለአመታት ያህል የፕሬዚዳንት ቪክቶር ያኑኮቪች እና የፓርቲያቸው አማካሪ ሆኖም መስራታቸው ተገልጠዋል። የቀድሞ የዩክራይን ፕሬዚዳንት ከስልጣን ከመወገዳቸው በፊት ማለት ነው። አድማጮች ለሰዓቱ፣ ለዜና የተመደበው ጊዜ በዚያው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበድና አዳነች ፍስሀዬንን በአለም ዜናዎች የጀመረው የዛሬ ነሐሴ 9 2008 ዓ ም ፕሮግራማችን በ19 በ22 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። የዕለቱ አብይ ርዕስ ይቀጥላል። የጎንደርና የደብረ ማርቆስ ከተሞች ዛሬ የሥራ ማቆም አድማ ማድረጋቸውን ያየ አካባቢዎች ነዋሪዎችና የመላው ኢትዮጵያ አንድነት ድርጅት መያድ አስታወቁ። በምስራቅ አማራ፣ በወልዲያ፣ በዋድላ፣ በመቄት፣ በላሊበላ እና ሌሎችም አካባቢዎች የተጠናከረ የጸጥታ ኃይሎች እንቅስቃሴ እንደሚታይና ሰዎችም እየታሰሩ መሆናቸው ተሰምቷል። ሰለሞን አባተ ሁኔታውን እየተከታተለ ነው። ለሰዓቱ ተከታዩን ይዞ ቀርበዋል። በጎንደር በደብረ ማርቆስ፣ በወልዲያ በደሴና በሌሎችም የአማራ ክልል አካባቢዎች ሰው ከትናንት አንስቶ ስራ እንዲያቆም ተላልፎ የነበረው ጥሪ ጎንደርን ዛሬ ጭር አድርጓት እንደዋለ ከአካባቢው ያነጋገርኳቸው ነዋሪዎች አመልክተዋል። የአንድ የጎንደር ነዋሪ ድምፅ ላሰማችሁ። ትራንስፖርት ቀስተው በጋሪ ከጎንደር ወደ አርዞ እየተጓዝን ነው። ጋሪ ምርቁና የተገኘችው ምንድን ነው የሆነው? የሆነው ህዝባችን በሚደርስበት

እንዲሁም ባለ መብታችን ጉዳይ ያው ያለን ድምጻችን ለማሰማት ያለ እንቅስቃሴ አቁሙ አድማውን ድምፁን እያሰማ ነው። ስንንቀሳቀስ በጥይት ዶስ እየወርደብን ስለሆነ ይህን ለማሰማት ስለደረገ አድማ ነው። እንቅስቃሴ በጠቅላላው የለም፣ ዝግ ነው ነው የሚሉኝ። ምንም እንቅስቃሴ የለም፣ በቃ የሚበላ የለም። የቀን ሰራተኞች ሁሉ በራብ ይበሉት የለም። ዳቦ የለም፣ ምንም የሚበላ ነገር የለም። ትራንስፖርት አገልግሎት የለም። የመንግስት መኪኖች ነው አልፎ አልፎ እንኳን ይንቀሳቀሱት። ሁሉም በአንድ ሁሉም ነገር ዝግ ነው። ማን ነው የዘጋው? እንዴት ሊዘጋ ቻለ? ህዝብ በራሱ ያደረገው አድማ ነው። በቃ ህዝብ የሞተ ደም እንደ ውሃ እየፈሰ ስለሆነ ይህን ደም ይቁምልን የሚል ነው። ህዝብ ያሰማው ድምፅ ነው። ህዝብ ያደረገው አድማ ነው። ማን ነው አድማውን የጠራው ወይም ቅስቀሳ ያደረገው? የጎንደር ህዝብ አጠቃላይ፣ በቃ እሱ በርስ ተነጋግሮ ይህን እናድርግና ድምጻችን የሚሰማ ከሆነ መፍትሄ የሆንልናል ያዘጋጀው እንደ መፍትሄ የቆጠረ ነው። አስተባባሪ፣ አዘጋጅ፣ ጠሪ አካል የለም የአድማው እገሌ የሚባል ፓርቲ የሚሆን የሚባል ቀሪ አካል የለም። ሁሉ በእያንዳንዱ እየተነጋገረ ያደረገው ነው። እኔ ከሰማው ለጎረቤቴ ለወንድሜ እያልን ያደረግነው ጥሪ ነው በቃ። መቼ ነው የጀመረው ይህ አድማ? ትናንት እሁድ ነው የጀመረው እና እስከ መቼ ድረስ ይቀጥላል? እስከ ሶስት የተባለው እስከ ነገ እንቅስቃሴ አይኖርም። እስከ ነገ ማክሰኞ፣ ከእሁድ እስከ ማክሰኞ። የመንግስት መስሪያ ቤቶች ይሰራሉ ለመሆኑ? ማንም የመንግስት መስሪያ ቤት አይሰሩም። አንዳንድ ፓትሮሎች አልፎ አልፎ የሚንቀሳቀሱ አሉ የመንግስት መኪናዎች እንጂ ሁሉም በአንድ ላይ ነው። በቃ ሪሞት እንደምትቆጣጠረው ቴሌቪዥን ምናምን እንደዛ ነው የተዘጋው። የጸጥታ ውስጥ ሁኔታ እንዴት ነው? የጸጥታ ሁኔታ ህዝቡ ድሮም ጎንደር፣ አማራ በጨዋነት ሰላማዊ ሰልፍ እንዳሰማው እንደዛ አሁንም በጨዋነት እያሰማ ነው። በጸጥታ በግሩ እየተንቀሳቀሰ እየደስቀመ የሚበላውን ቢያጣ ያው ተርሞ እየገለጸ ያለበት ነው። ኃላፊነት አለ የሚል ሰሚ ቢኖረን ኑሮ በጣም ትልቅ ትልቅ ጉዳይ ነው። ትልቅ መልዕክት ነበር። ግን ያው የኢትዮጵያ ህዝብ የሚያስበው ዓለማቀፋዊ ልማትና ዓለማቀፋዊ አስተሳሰብ ነው። የኢትዮጵያ መንግስት ደግሞ የሚያስበው ስለ ደደቢት ነው የሚያወራ። እኛ የምናወራው ስለ አለም አቀፍ ጉዳይ ነው። የኢትዮጵያ ህዝቦች የምናወራው ስለ አለም አቀፍ ጉዳይ ሆኖ የኢትዮጵያ መንግስት የሚያወራው ደግሞ ስለ ደደቢት ነው። ስለ ደደቢት ትግል ነው ይሉ ግራ ተጋብቶን በቃ ከፍና ዝቅ አድርጎን ያለው። ከመንግስት በኩል የተሰጠ መግለጫ አለ ወይም ማሳሰቢያ አለ የሰማችሁት? ሁሌ ማፈራሪያ ነው የሚልኩብን። መንግስት እኮ መግለጫ የሚሰጠው በየቤታችን መግለጫ ይሰጣል። ተላላኪዎች አላቸው። ያቆሟቸው ተላላኪዎች ስላሉት፣ ተረጋጉ፣ ልጆቻችሁን ንኮሩ። መንግስት የሚሰጠው መግለጫ ከዚህ ውጭ መፍትሄ እናመጣለን። ቤት የተመጣ በምን ምክንያት ነው? መንግስት የተሰደበ የተነወረ በምን ምክንያት ነው የሚል ተቆርቋሪ መንግስት ለኢትዮጵያ የላትም። ሱቆች፣ የንግድ ድርጅቶች፣ ሌሎች እንዲህ አይነት ተቋማት ክፍት የሆኑ አሉ። ዛሬ ምንም ክፍት የሆነ ነገር የለም። ንግድላ እንኳን ይበላ የእለት ምግብ ያቦካውን ሆ የጋገረውን እንጀራ ይሸብት ተብሎ አድማ የተደረገበት ወቅት ነው። የመንግስት መስሪያ ቤቶች ለምንድን ነው የተዘጉት? እንዴት ዝግ ሊሆኑ ይቻሉ? የመንግስት መስሪያ ቤቶች መንግስት እንደሌለ የሚያሳውቁበት አድማ ነው። ይህም ራሱ መንግስት መስሪያ ቤት ተብሎ በስም እየተነገደበት ህወሀት እየነገደበት እና በኢትዮጵያ የኢትዮጵያውያን ህዝቦች ቀርቶ የብሔር ብሔሮች እኩልነት ቀርቶ የአንድ ብሔር የበላይነት ያለበት በመሆኑ ተጎጅነታቸውን የገለጹበት ተጎጅነታችን የገለጽንበት ወቅት ነው እና የመንግስት ሰራተኞችም ቀሩ ከስራ ማለት ነው? እንዴ፣ ሁሉም ነው። በቃ ልዩነት የለም። አጠቃላይ ጎንደር በሁሉም ቦታ ላይ ነው። የሰውን እንቅስቃሴ እንደሚደግፍና ከሰው ጋር አብሮ መሆኑን ወደሚናገረው ወደ መላ ኢትዮጵያ አንድነት ድርጅት መኢአድ ደውዬ ነበር። የፓርቲውን ዋና ጸሐፊ አቶ አዳነ ጥላሁንን አግኝቻቸዋለሁ። ጎንደር ከተማ የህዝብ ስራ ማቆም አድማ እንደተደረገና ወጣቶች እየዞሩ መንግስት መስሪያ ቤቶቹ ሁሉ እንዳዘጉ ይህ መረጃ አለኝ። እንደውም ከዛም አልፎ ተርፎ ለምሳሌ ከአዘ ጎንደር ወደ አዘዞ የሚሄድ መኪና ሁሉ እንደቆመ መረጃ ደርሶኛል። ከዚህም ውጭ ራሱ በደብረ ማርቆስም ይኸው አይነት ስንትም እንደተደገመ ነው እና በነዚህ ሁለቱ ከተሞች ላይ አሁን ህዝቡ የራሱ የስራ ማቆም አድማ እንዳደረገ ነሆኑ እስከማውቀው ድረስ ሌላ እንጨምርህ ካለ፣ ከትናንት ጀምሮ ያለውን ሂደትም የምጠይቀኝ ከሆነ በምስራቅ አማራም ያለውን መናገር እችላለሁ። እሺ፣ እመጣለሁኝ ወደዛ። የመንግስት መስሪያ ቤቶች እንዲዘጉ ወጣቶች እየተዘዋወሩ ሲጥሩ ነበር ብለውኛልና ምን ማለት ነው? አሁን በአጠቃላይ የመንግስት ስራ መሰራት የለበትም የሚል የስራ ማቆም አድማ ማለት ነው እና አንዳንድ ሊገቡ የሞከሩ የመንግስት መስሪያ ቤቶችን ራሳቸው ወጣቶች እየዞሩ እየመዘገቡ በቃ ስራ እንዳይሰራ የስራ ማቆም አድማው ተግባራዊ እንዲሆን ማድረጋቸውን ነው። በተለይ ገብረ ማርቆስ ላይ የንግድ ቤቶች ሳይቀሩ፣ ሱቆች ሳይቀሩ ሁሉ እና ሆቴሎች ሳይቀሩ ተዘግተው እንደዋሉ መረጃው አለኝ። አዎ፣ እነዚህ ወጣቶች እየዞሩ ሲቀሰቅሱ ነበር ሲሉኝ። ሰው እንዳይገባ ያስፈራሩ ነበረ ወይስ ጥሪ ነው? ቅስቀሳ ነው የሚያደርጉት? አሁን አጠቃላይ እነዚሁ በቡድን የተደራጁ የህዝብ አካል ናቸው እና የማስፈራራት ሌላ ሌላ እንትን ሳይሆን በአጠቃላይ በተጀመረው ህዝባዊ እንዲህ ባይ ጠነክር ዘንድ ያንን ስኬታማ ለማድረግ የተንቀሳቀሱ ቡድኖች ናቸው። ማን ነው ይሄንን የስራ ማቆም አድማ የጠራው? እንግዲህ ህዝቡ ራሱ በራሱ ነው። እስካሁን ድረስ በተቃውሞ ደረጃ ላይ እኛ እየመራ ነው አይደለም እኮ ህዝቡ የራሱ ስትራቴጂና ስልት ነድፎ በራሱ እየተንቀሳቀሰ ነው። እኔ እስከማውቀው ድረስ መያድ ምንድን ነው ድርሻው በዚህ ውስጥ? ተቃዋሚ ፓርቲ ነው መቼም በክልሉም ውስጥ ይንቀሳቀሳል። በቃ መያድ ዞሮ ዞሮ የህዝብን ትግል ግን በራሱ እንቅስቃሴ እያካሄደ ነው ያለው። እንግዲህ እስካሁን ድረስ ያው ከህዝብ ጎን ቆሞ ጋዜጣዊ መግለጫዎችን በመስጠት ሰላም ከፍ ዘንድ ለመንግስቱ አካላትም በደብዳቤ አቤቱታ በማቅረብ እና ከህዝብ አካባቢ የታሰሩትን ጠይቆ በማንጠር በማንጠር ና በመሳሰለው ደረጃ ላይ ፓርቲሲፔት እያደረገ ነው። እዚህ ውጭ እንግዲህ በህዝብ ውስጥ እንደ አንድ አካል እንደ ግንባር ቀደም ፓርቲ ሆነ እንትን አላደረገም። ስለዚህ መእያድ የሚያደራጀው የሚመራው እንቅስቃሴ የለም ነው በጠቅላላው የሚሉኝ አማራ ክልል ውስጥ የሚመራው ማቴው እንቅስቃሴ ያለው በዚህም ትዳግን በግንባር ቀደምትነት አልተሳተፈም። በደጋፊነት ካለ በመስበቀ እስቲ ስለ ትናንትናውም ሁኔታ ስለ ሰሞኑም ሁኔታ እስቲ ንገሩኝ። በአጠቃላይ የአማራ ክልል ሁኔታ ምን እንደሚመስል ባለዎት መረጃ፣ የት ነው ያሉት? ለመሆኑ አሁን እርስዎ አዲስ አበባ ነው ያለሁት። እሺ፣ እስቲ ምንድን ነው የሰሙት? ምንድን ነው የሚያውቁት ነገር? በተለይ ከደብረ ማርቆስ በኋላ እዛው ይቀጥላል ተብሎ ይጠበቅ የነበረው በምስራቅ አማራ ነው። ምስራቅ አማራ ሲሉኝ አካባቢዎቹን ሊጠቅሱኝ ይችላሉ? በመሳሰሉት አካባቢዎች ማለት ነው እሺ እና በነዚህ አካባቢዎች ላይ በመጀመሪያ ደረጃ ላይ ከማክሰኞ ጀምሮ ነው የገዥ ቡድን ወይም ካድሬዎች ማክሰኞ የጀመሩት ማክሰኞ ዕለት ወልዳያ ላይ የህዝብ ስብሰባ አድርገው በተለይም የመንግስት ሰራተኛ ስብሰባ አድርገው እሁድ ወደ ንትን የምትወጡ ከሆነ ከፍተኛ የሆነ እድቂት ይመሳል የሚል እንዲያውም ከአንድ የኢህአዴግ ባለስልጣን የማይጠበቅ መግለጫ እንደተሰጠ ነው እንደምናውቀው እንዲያውም የዞን የብአዴን ድርቅ ሰላፊ አቶ አበባ ውስጣ የሚባል ባህር ዳር ላይ የወጣውን ህዝብ በጥይት አቅፈነዋል። አሁንም እናንተ ውቶጡ ከሆነ በሰላም የወጣው ሰላም አይመለስም የሚል የባንክ ሰራተኞች ማስጠንቀቂያ ነው የሰጠው። በዚያም በትናንትናው ናው ዕለት ወልዲያ ላይ እንዲሁም ከፍተኛ የሆነ መትረየስ በየቦታው ተጠምዶ ሁሉ ለምሳሌ ያህል አንድ መትረየስ ሼል አካባቢ፣ አንድ ንግድ ባንክ ደብረ ገሊላ ላይ አንድ፣ አዳጎ ሌላ፣ ጎንደርበር ሌላው በአደም ጥፋቸት አካባቢ መትረየስ ተጠምዶ ነው የዋለው። በየቡድኑ እስከ አስራ አምስት የሚደርሱ ወታደሮች ዙሪያውን ከበው ነው የዋሉት። አጠቃላይ በዚህ መልክ አፈና ነው የተካሄደው። የእኛ አባላትን የደበስን የይሰማ የሰብአዊ መብት ጉባኤ አባላት ሳይቀሩ ከረቡዕ ጀምሮ ታስረው ከፍተኛ የሆነ ድብደባ እየተካሄደባቸው ናቸው። በተለይም ሶስት ሰዎች አሁን የት ቦታ እንደታሰሩ አጣርተን የት ቦታ እንዳሰሯቸው ልናውቅ አልቻልንም። ከዚህ ውጪ መቄት ወረዳ ላይ ሰላማዊ ሰልፍ ተካሂዷል። በትናንትና ሁለት ሰሜን ወሎ አንድ ወረዳ ናት። እዚያ ህዝብ ሰልፉ ወጥቷል። የተለያቂትና ገረገራ የሚባሉ አካባቢዎች የቀድሞ ጠቅላይ ሚኒስተር ፎቶ ተቀዳጧል። ወጣቶች ሰንደቅ ዓላማውን ሊያወርጡ ሲሉ የኢህአደግ ሰዎች ራሳቸው ሄደው አብርዘው ወስደውታል። በተረፈ ሰልፉ በሰላም የተካሄደ ቢሆንም ሶስት ወጣቶች፣ አረጋዊ ሴት የጥያ አሳቸውና ሌላ ለጊዜው ስሙን ያላወቁት ልጆች በፖሊስ ብላ አስመስክተዋል። ከዚህ ውጭ ሰልፉ በሰላም ተጠናቋል። ላሊበላ ከተማ በገጠር ሚሊሻ ተከቦ ነው የዋለው። ሶስቱ የታሰሩ ወጣቶች አሉ። ግርማ ቅባቴ ልብስ ሰፊ ነው፣ ሙሉዬ የሚባል የደባባ ነው፣ ቅባቴ የሚባል ደግሞ አናጢ መልስ ታስረዋል። ዋርላ ላይ የገጠር ሚሊሻና ልዩ ኃይል በወርላ ከተማ የሙያና ቴክኒክ ሰፍሮ ከተማዋን ከቦ ነው ያለው። ሌሎቹም ሉ ቤት ለቤት የተዘሮ ህዝቡ ሲያሰራሩ መዋላቸውን መረጃለን። በመያድ አባላትም ላይ ደህንነት ያመሰንዘራቸው ሁሉ ምትኛ ነው። ወልዲያ ላይ ዛሴ ና ማስፈራሪያው ቅድም እንዳልኩ ካለፈው ሰኞ ጀምሮ ቀጥሏል። እንዳሁም ቅድም እንደነገርኩ በስናይፐር እና በከባድ መሳሪያ ተከባ ነው የዋለች። የትራንስፖርት እንቅስቃሴ ባጃጅ እስከ ስድስት ሰዓት ድረስ ተናቁሞ ነው የዋለው። እዚህ ውጭ እንግዲህ እስካሁን አድራሻቸው የጠፋ የታሰሩ አድኖ ተካ ተስፋ የታከለ ሰማ ታከለ የሚባሉ ልጆች ጠፍተዋል። ይህ ዙሪያ እና ኮምቦልቻ ዙሪያውን ተከብሎ ነው የዋለው በአጠቃላይ እንግዲህ ምስራቅ አማራ አቀባራ የወታደር መፈንቅለ መንግስት የተካሄደባት አካባቢ ነው የምትመስለው የነበረው። በትናንትና ሁለት የወልዳ ሰላማዊ ሰልፍ ነገ የሚቀጥላል ተብሎ በላይ ስላለ ነገ አሁንም ያው ውጥረቱ እንዳለ ነው። እንግዲህ ነገ የሚሆነውን ደግሞ እናያለን። ይሄን ያህል ነው የሚሰጥ መረጃ ወደ ወልዲያና ዋድላም ደውዬ ያነጋገርኳቸው በአካባቢዎቹ ከፍተኛ የሆነ የታጠቀ የመንግስት ኃይል እንቅስቃሴ እየታየ መሆኑንና ትናንት ይደረጋል ይደረጋል ተብሎ ታስቦ የነበረ የወልዲያ ሰልፍ በዚሁ ምክንያት መቅረቱን ገልጸውልኛል። የመኢአዱ ዋና ጸሐፊ አቶ አዳነ ጥላሁን አክለው ወሎ ውስጥ ሀብሮ ወረዳ መርሳ ላይ ሁለት የሰማያዊ ፓርቲ አባላት ትናንት ታፍነው ተወስደዋል ብለውኛል። ቀደም ሲል የሰማችሁትን የመንግስት መስሪያ ቤቶች በጎንደርና በደማርቆስ በአድማው ምክንያት ዝግ ስለመሆናቸው ለጊዜው ከሶስተኛ ወገን ማረጋገጥ አልቻልኩም። ወደ ባሕር ዳር ደውዬ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ ንጉሱ ጥላሁንን አገኝቼ ነበር። አቶ ንጉሱ ስብሰባ ላይ ሆነው እያነጋገሩኝ እንደነበረ በተደጋጋሚ ገልጸውልኛል። ስብሰባው እንዳለቀ እንደሚያናግሩኝም ነግረውኛል። አሁን ስቱዲዮ ከመግባቴ ከጥቂት ደቂቃዎች በፊትም ደውዬላቸው ነበረ። ስልካቸው አይነሳም። ሙከራዬን ማምሻውንም እቀጥላለሁ። ባገኘኋቸው ጊዜ ይህ ዝግጅት እስኪጠናቀቅ ይዤላችሁ መለሳለሁ። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን። የመንግሥት የኃይል እርምጃ በዚሁ የሚቀጥል ከሆነ ሀገሪቱ ወደ ከፋ ሁኔታ ልታመራ ትችላለች ሲሉ ተቃዋሚዎች አስጠንቅቀዋል። መንግስት ኃላፊነቱን ሊዘግብና ና የማስተካከያ እርምጃ ሊወስድ መንግስት ኃላፊነቱን ይገነዘብና ማስተካከያ እርምጃ ሊወስድ ይገባል ያሉት የኦሮሞ ፌዴራልስ ኮንግረስ ስራ አስፈጻሚ አባል አቶ ጥሩነህ ገምታ ናቸው። ተመሳሳይ ሀሳብ ያንጸባረቁት የሚያድ ምክትል ፕሬዚዳንት አቶ ሙልጌታ አበበ በባህር ዳር የተገደሉት ሰዎች ቁጥር በብዛት ጨምረዋል ብለዋል። መንግስት በበኩሉ ለዚህ ተጠያቂዎቹ የህውከት ኃይሎች ያላቸው መሆናቸውን ሲገልጽ ቆይቷል። እስክንድር ፍሬው ዝርዝሩን ይዟል። ቀጥሎ ይሰማል። የብሔር አማራ ዲሞክራሲያዊ ንቅናቄ በአዴድ ሊቀመንበርና የአገሪቱ ምክትል ጠቅላይ ሚኒስትር ደመቀ መኮንን በባህር ዳር የሰጡትና በመንግስት የመገናኛ ብዙኃን የተዘገበው መግለጫ። ከሰሞኑ የተቃውሞ እንቅስቃሴ በኋላ የመጀመሪያው ነው። የአማራን ክልል የሚያስተዳድረው የብአዴን ኢህአዴግ ሊቀመንበር በዚሁ መግለጫ ድርጅታቸው ለህዝቡ ጥያቄዎች ምላሽ ለመስጠት ዝግጁ መሆኑን ተናግረዋል። ችግሮቹ ሊፈቱ ተለይተው እነዛን ለመፍታት ቃል በተገባው ልክ እንፈታለን በተባለው ልክ የማይፈቱ የሚጓተቱ አሰልቺ የሆኑ ጉዳዮች አሉ። እነዛን ብአዴን ከህዝቡ ጋር ሆኖ በማያዳግም ሁኔታ እነዛን ለመፍታት ማየት እንዳለበትም ያሰመረበት ጉዳይ ነው። በሶስተኛ ደረጃ ከአተያዩ ተነስቶ ደግሞ ደረጃ ደረጃ መፈታት ያለባቸው እውነቱን እየነገሩ ይሄ በዚህ ደረጃ የሚፈታ አይደለም፣ ለዚህ ይሄ ሁኔታ ይጠይቃል። ለነገሮች ቅደም ተከተልና የአፈዛዘም ስርዓት ይዘ መሄድ አለብን የሚለውንም ግልጽ ማድረግ ያስፈልጋል። በእነዚህ መስተጋብር ችግሮችን በፍጥነት የመፍታት ችግሮች ካልተፈቱ ያልተፈቱበትን ምክንያት ለባለቤቱ የጋራ ተግባቦት የመፍጠር በዛ ላይ ተመስርቶ ለቀጣይ ንቅናቄ ሁኔታዎቹን ማመቻቸት ያስፈልጋል። አጠቃላይ አቅጣጫው ይሄ ነው። የክልሉ ሕዝብም በአዴን ችግሮቹን ለመፍታት የሚያደርገውን ጥረት እንዲያግዝ አቶ ደመቀ ጥሪ አቅርበዋል። የክልላችን ሕዝብ አንዳንድ አካባቢዎች አሁን ለሰላምና ለህግ የበላይነት ትልቅ ቦታና ክብር መስጠት ያስፈልጋል። ይህን እንዲያስፈጽም የተሰየመና በየደረጃው ያለ አካል በአዴን ይህንን ካልተወጣ ብአዴን የሚቀጣበት ብአዴን የሚጠየቅበት በየደረጃ ያለው አመራር የሚጠየቅበት ህገ መንግስታዊ ስርዓት አለን። ይህን ሀብታችንን እንጠብቅ። ይህን ሀብታችንን አክብረን ይህን የሚገፉት በጋራ እንታገል። ከዚህ በላይ በእጃችን ያለውን ሀብት ለተለያየ አላማ አጀንዳዎቹን ዋነኛ ማቀጣጠያ በማድረግ የተለያዩ አልባልታዎችን በማናፈስ ጣትን ከፊት እያሰለፉ ለተለያየ ጥፋት የሚዳረጉ በህብረተሰቡ አብረን በዘለቅንበት በተጋመድንበት እሴቶች ዙሪያ ላይ እንዲሸረሸሩ የሚያደርጉ አካሄዶች በጣም በጣም አሳዛኝ፣ ሊደገሙ የማይገባ ሁሉም ቆመው ሊታገላቸው የሚገቡ ጉዳዮች ናቸው። የባአዴል ሊቀመንበር ትናንት የሰጡት መግለጫ የተለያዩ ተቃዋሚ ፓርቲዎች ሰሞኑን ከሰጧቸው መግለጫዎችና ካደረጓቸው ጥሪዎች ጋር ተገጣጥሟል። እነዚሁ ፓርቲዎች ለመንግስት ካስተላለፏቸው ጥሪዎች መካከል ህዝቡን ያዳምጥ ለጥያቄዎቹም ሰላማዊ ምላሽ ይስጥ የሚሉት ይገኙበታል። ከነዚህ ተቃዋሚ ፓርቲዎች አንዱ ለሆነው የመላው ኢትዮጵያ አንድነት ድርጅት ታዲያ የምክትል ጠቅላይ ሚኒስትሩ ማብራሪያ አሳማኝ አይደለም። የፓርቲው ምክትል ፕሬዚዳንት ሙልጌታ አበበ ይህንኑ ነው የሚያብራሩት። ህዝቡ መጀመሪያ የመልካም አስተዳደር እጦት፣ የሰብዓዊ መብት መረገጥ፣ የአማራዊ ማንነት ጥያቄ፣ የወልቃይት የአማራዊ ማንነት ጥያቄ፣ እነዚህ ሶስት ወሳኝ የሆኑ ችግሮች ናቸው እዚህ ደረጃ ላይ ሊያደርሱት የቻሉት ምክትል ጠቅላይ ሚኒስትሩ ግን ሲናገሩ ይህንን እንኳን በደረጃ ማስቀመጥ አልፈለጉም። ችግሩን በደረጃ በደረጃ ማለት ከየት ነው የሚጀምሩት? ከላይ ወደ ታች፣ ከታች ወደ ላይ፣ የትኛው እንደሚቀድም ለየትኛው መልስ እንደሚሰጡ ራሱ እርግጠኛ አይደሉም እርግጠኛ አይደሉም። አሁን ህዝቡ በየትኛውም በዚህም ተባለ በዚህ የሚፈልገው የወልቃይት ህዝብ የወልቃይት የአማራ የማንነት ጥያቄ ይመለስ፣ መብታችን ይከበር። ይሄ ነው ጥያቄው። ይሄ ይመለሳል የሚል እምነት የለኝም እኔ። ለዚህም ነው ግልጽ ሳያደርጉ ከህዝቡ ጋር እንነጋገራለን፣ ያንንም አኮ እየሞከሩ ነው። አሁን ዛሬ በጎንደር በተፈራ ደርበው የሚመራ ቡድን ሄዶ ነበር፣ ምንም ያመጣው ለውጥ የለም። ከዛ በፊት የሄዱ ከፍተኛ አመራሮች ነበሩ ከህዝቡ ጋር ምንም ያመጡት ለውጥ የለም። በጎጃምም እንደዚሁ በተለያዩ ቦታዎች ላይ ይሞክራሉ ለማናገር፣ ግን የመሸንገል ንግግር ስለሆነ ህዝቡ እንዲያለ ውይይት ሰልችቶታል። ህዝቡ አንድና አንድ ህዝቡ የሚፈልገው የሚጠይቃቸውን ጥያቄዎች ቃል በቃል መልስ ነው። የባዕዴን ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን በትናንቱ የባህር ዳር መግለጫ የሚመሩትን ድርጅት በተመለከተ ተሰራጩ ባሏቸው መረጃዎች ላይም ማብራሪያ ሰጥተዋል። ከነዚሁ መረጃዎች አንዱ የባዕዴን አመራሮች ሰሞኑን በአማራ ክልል በተፈጠሩ ሁኔታዎች ላይ ተከፋፍለዋል የሚል እንደሆነም አስታውሰዋል። እንኳን ከፍተኛ አመራሮቹ ሌሎቹም በሰሞኑ ጉዳዮች ላይ ልዩነት እንደሌላቸው ነው ያስታወቁት። አንዳንድ አካላት እነሱ ለሚፈልጉት ዓላማ እና እነሱ ለሚጠቀሙበት መንገድ ብአዴንን ከአማራ ክልል ሕዝብ ከሚያታግለውና ከተንቀሳቀሱበት ለመነጠል እና የተለያዩ ኃይሎች መጠቀሚያ ለማድረግ ብዙ ጊዜ የተለያዩ አሉባልታዎች፣ የተለያዩ ስሞች፣ የተለያዩ ታርጋዎች ይሰጣሉ። በነዚህ በእነዚህ ጉዳዮች እንዲህ አይነት ክፍፍል እናስተላለፋለን የሚባለው አሉባልታ ውሃ የሚቋጥር አይደለም። በነዚህ ጉዳዮች ላይ አይደለም ፖሊስ ቢሮ መካከል አይቆይ የለውም ልዩነት አልተፈጠረባቸውም ያሏቸው ጉዳዮች ምን እንደሆኑ ግን የባአዴኑ ሊቀመንበር በዝርዝር አላብራሩም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጨረሻው የመጽሔት ርዕስ እንለፍ። አድማጮች ከናይጄሪያ ቺቦክ ትምህርት ቤት ከተጠለፉት ልጃገረዶች ሀምሳ የሚሆኑት በህይወት መኖራቸውን የሚያመለክት የቪዲዮ ምስል ለእይታ በቃ የናይጄሪያ መንግስትም ከቦኮ ሀራም ጋር ድርድር ሊጀምር መሆኑን አመልክቷል። በርካታ ልጃገረዶች መገደላቸውን ቪዲዮ ላይ ሲናገሩ የተደመጡ ነውጠኞች የገለጹ ሲሆን የተቀሩትን በተመለከተም የእስረኞች ልውውጥ ለማድረግ እንደሚፈልጉ ነው ያመለከቱት። ቺካ ኦዱሃ ከአቡጃ ተከታዩን አድርሶናል። አዲሱ አበባ ያቀርበዋል። ትናንት እሁድ ማለዳ በዩቲዩብ ለእይታ በቀረበው ቪዲዮ ላይ የወታደር መለያ ለብሶ ፊቱን በጨንበል የሸፈነ ነውጠኛ ይታያል። ሂጃብ በለበሱና ወደ ሐምሳ በሚሆኑ ልጃገረዶች ፊት ቆሞ በሐውሳ ቋንቋ ቦኮ ሃራም ከዚህ ቀደም ያስተላለፈውን መልእክት ደግሞ ያሰማል እና ንፍን ፌደራል ገመን ተናጄሪያ ለናይጄሪያ መንግስት ማስተላለፍ የምፈልገው በአቡጃ በሌጎስና በማይድግሩ ያሰራቸውን ሰዎች እንዲፈታ ነው። በዚህ መነሻነት የፍትህ ተሟጋቾች በበኩላቸው ለልጃገረዶቹ ደህንነት ሲባል የናይጄሪያ መንግስት ድርድር መጀመሪያ ጊዜው ደርሷል ይላሉ። ልጃገረዶቹ በሕይወት መኖራቸው እስከ ታወቀ ድረስ ድርድር መጀመር አለበት እንላለን። ነውጠኞቹ የሚፈልጉት የታሰሩባቸው ሰዎች እንዲፈቱ ነው። ልጃገረዶቹ አንዴ ከተለቀቁ፣ ከዚያ ምናልባት መንግስት የሚፈልገውን አቅጣጫ መከተል ይቻላል። ዛሬ በመላው ዓለም የሚታየው ሀቅ መወያየትና መነጋገር በመሆኑ በሮቻችንን ለድርድር መዝጋት አንችልም። ኦላቱንጂ ኦላን ረዋጁ የቺቦክ ልጃገረዶች በቦኮ ሐራም እንደ ተጠለፉ አቡጃ ውስጥ የተቋቋመው ልጃገረዶቻችንን መልሱ የሚለው ቡድን መሪ ናቸው። ይህ የአቡጃው ቡድን ዛሬም ለልጃገረዶቹ በሰላምና በሕይወት መመለስ ሙግቱን እንደ ቀጠለ መሆኑ ይታወቃል። ዋና ቢሮቸው ዋሽንግተን ውስጥ የሆነው ኢማኑኤል ኦጌቤ የሰብአዊ መብት ጠበቃ ናቸው። የአሜሪካ መንግሥት የቺቦክ ልጃገረዶችን እንዳይዘነጋ አዘውትረው ያስታውሳሉ። እዚህ ላይ ትልቁና ዋናው ጥያቄ ቦኮ ሐራም በሕይወት ያሉ ሰዎችን ቪዲዮ እያሳየ መንግስት ለምንድን የማይደራደረው ነው? መንግስት መደራደር ያለበትም በሕይወት ያሉ ሰዎችን ቪዲዮ ካሳየው ወገን ጋር ይመስለኛል። በሕይወት ያሉ ሰዎች የሚገኙበት የቪዲዮ ስርጭት ዓላማ መሆን ያለበትም ያ ነው። የናይጄሪያው ፕሬዚዳንት ቃል አቀባይ ፌሜ አዲሲና ትናንት እሁድ ለቪኦኤ ሲናገሩ መንግስት ቪዲዮውን እንዳየ ወይም እንደተመለከተ አረጋግጠው ሁኔታውን በጥንቃቄ እየመረመረ መሆኑንም አክለው ገልጠዋል። የናይጄሪያው ፕሬዚዳንት ሙሐማዱ ቡኻሪ ተአማኒነቱ ከተረጋገጠ የቦኮ ሐራም መሪ ጋር ለመደራደር ችግር እንደሌለባቸው መናገራቸው አይዘነጋም። የቦኮ ሐራም አመራር በአሁኑ ጊዜ ደግሞ በአስተዳደራዊ ቀውስ ውስጥ እንዳለ ይታወቃል። ይህ በእንዲህ እንዳለ ካሜሮን በአሁኑ ወቅት ራስን ለመከላከል ተብሎ በአገሪቱ ሰሜን ክፍል የተቋቋመውን ሚሊሻዎች እያባረረችና ስብስቡንም እያፈረሰች መሆኗ ተገልጧል። ይህ የካሜሮን እርምጃ ቦኮ ሐራም ምናልባት ከነዚህ ሚሊሻዎች ውስጥ የራሱን አባላት መልምሎ ሲያበቃ ጥቃት ሊያካሄድብኝ ይችላል በሚል ፍራቻ እንደሆነም ተገልጧል። የሰሜን ካሜሮን ክልል ገዢ ሚድጂ ያዋ ባካሪ ናቸው። በሚሊሻዎቹ በኩል ሰርጎ ቢገባስ የሚለውን የካሜሩንን ስጋት ለቪኦኤ የገለጡት፣ ለማንኛውም፣ አሉ ገዢው በፈረንሳይኛ ቋንቋ ከሚሊሺያዎቹ መካከል መልካም ተግባር ያከናወኑትን በመለየት የሚሊሺያውን በጎ ሥራ እንዳለ ላለማቃለል ተገቢውን የቤት ሥራ ሠርተናል፣ ብስል ከጥሬ ለይተናል ብለዋል። ይህን ሲገልጹ ታዲያ ስንቶቹ በተጠርጣሪነት እንደታሰሩ ምን ያህሉ እንደተባረሩ አልተናገሩም። የአካባቢው ጋዜጦች ግን ወደ ሰባ ያህል ሚሊሻዎች በፖሊስ ቁጥጥር ስር እንደዋሉና አሁንም ምንጠራዊ እየተካሄደ እንደሆነ ጽፈዋል። ባለፈው ሳምንት የሰብዓዊ መብት ተሟጓቹ አምነስቲ ኢንተርናሽናል ካሜሩን ከቦኮ ሐራም ጋር ንክኪ አላቸው ወይም ይመሳጠራሉ ብላ የምትጠረጥራቸውን ሚሊሻዎች በጅምላ ማሰሯ የመብት ረገጣ ነው ማለቱ አይዘነጋም። አሸባሪው ቡድን መጠነ ሰፊ ጥቃት የማካሄዱ እንቅስቃሴ አነስተኛ መሆኑን የገለጠችው ካሜሩን በአሁኑ ወቅት የምልመላ አቅጣጫውን ያደረገው ደግሞ በወጣቱ ላይ እንደሆነ አልሸሸገችም። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳኒት ፍስሐየንን ሁለተኛውን አጋማሽ ስርጭታችን በርሰሪዎቹ ጀምረን አሁን የሳምንቱን የስፖርት ዘገባዎች የምሽቱም የሚያቀርብልን ሄኖክ ሰማግዜር ነው። በብራዚል ሪዮ ዲጄኔሮ በመካሄድ ላይ ባለው የኦሎምፒክ ውድድር ኢትዮጵያውያን አትሌቶች እየተሳተፉ ይገኛሉ። የወርቅ ሜዳሊያዎችም እየተገኙ ናቸው። ይህንን አስመልክቶ የስፖርት ጋዜጠኛና አማካሪ ከዚህ በፊት በዓለም አቀፍ የአትሌቲክስ ፌዴሬሽን ለረጅም ጊዜ ሲጽፍ የቆየ በዓለም የኦሎምፒክ ኮሚቴ አይኦሲ ውስጥም የሰራ ወጣት የስፖርት ጋዜጠኛና አማካሪ ነው። ኤልሻዳይ ነጋሽ። ኤልሻዳይ እንደምናመሸ እንደምናመሸ። ሄኖክ እንግዲህ ሪዮ ኦሊምፒክስ በጣም ደስ የሚል ሆኗል። በብዙ መልኩ ኢትዮጵያን በተመለከተ እስኪ ከዛሬውን ጀምርና ሶስት ሺህ ሜትር መሰናክል የሴቶች ፍጻሜ ተካሂዷል። ምን ይመስላል ዛሬ? መልካም። በሴቶች ሶስት ሺህ ሜትር መሰናክል ሶስት ኢትዮጵያውያን አትሌቶች ፍጻሜ አልፈው ነበረ። ሶፊያ አሰፋ፣ እቴነሽ ዲሮና ህይወት አያሌው። ውድድሩ በጣም ጠንካራና ዓለም ሬከርድ ለመሰበር አንድ ሰከንድ የቀረው ውድድር ነበር። በዚህ ዜግነቷ ከኬንያ ለውጣ ወደ ባህሬን ምስጠ ሩት ጀበት አሸንፋለች። ጥሩ የሚባል ሰዓት ነበር ያስመዘገቦች። በዓለም ሁለተኛ ሰጣ ሰዓት ነበረ። በኢትዮጵያ በኩል የተሰለፉት ሶፊያ ሰፋ፣ ቴነሽ እና ድግዮት ጥሩ ውድድር አልገጠማቸውም። ከነሱ የተሻለ ውጤት ያመጣሱ ሶስያ ክርስቲያናት፣ እሷም ስድስተኛ በመሆን ውድድሮን አጠናቀቀ። ኤልሻዳይ እንግዲህ በዚህ በ3000 ሜትር መሰናክል ማጣሪያ ውድድር ላይ ኢትዮጵያዊቷ ቴኔሽ ዲሮ ጫማዋ ወልቆባት ውድድሩን ብትፈጽምም ወደ ሁለተኛው ዙር ለማለፍ አልበቃችም። ግን የዓለም የመገናኛ ብዙኃን በስቴዲየሙ ሪዮ የነበሩት ሰዎች ራሱ በጣም በጭብጨባና በአድናቆት ነበር የተቀበሏል። And dragging three of them away is going to make it doubly hard for Dero, who's still 50 meters behind. To ይደግፋችኋል። እንግዲህ ኦሎምፒክ ጨዋታዎችን ከሌሎች ውድድሮች በሙሉ ልዩ የሚያደርጋቸው ይሄ ነው። አትሌቶችም ለተመልካቹ ልዩ የሆነ ስሜትና ልዩ ነገሮችን ነው የምናየው። ይህም በዚህ ዓመት እንግዲህ ካዩናቸው ልዩ ነገሮች ምናልባት ከዋናተኛው ከሮቤት ኪሮስ ቀጥሎ ሁለተኛው በኢትዮጵያ በኩል አስደናቂና ለየት ያለ አጋጣሚ ለምንገምጠ ሁኔታ ተፈጥሯል ማለት ነው። ኤልሻዳይ እንግዲህ መቼም ብለሽ ጻፊበት ታሪክ ተሰራ ከተባለ የአልማዝ አያና የአስር ሺህ ሜትር ውድድር ነው። ይሄንን እንግዲህ ብዙዎቻችን በተለይ እናንተ ሩጫ ውድድር በምንዘግብበት ጊዜ የ10 ሺህ ሜትር ሬከርድ በቻይና በ1993 ዓ.ም የተመዘገበ ነበር እና አልማዛያና ይሄንን ሬከርድ መስበሯ በእውነት ታሪክ ነው። አልማዛያና ኢትዮጵያ ዊንስ ጎልድ and breaks the world record which was set nearly 23 years ago. የሚነገሩ ብዙ ነገሮች አሉ። አንዱ ከሚነገሩት ነገሮች ውስጥ ሁል ጊዜ የዓለም ሻምፒዮናና የኦሎምፒክ ውድድሮች በጣም ታክቲካል ይሆናሉ። ሰዓቶቹ በጣም ቀርፋፋ ሰዓቶች ናቸው እና እንኳን ሪከርድ ለመስበር ቀጥሎ መሪውን ተከትሎ ውሃ ውድድሩን በአራት መቶ ሜትር ወይም በሁለት መቶ ሜትር ሲቀር ሮጦ ማጠናቀቅ ነው የሚል ነገር አትሌቶቹም ላይ ተመልካቹም ላይ እንደ በተደጋጋሚ ከመነገሩ የተነሳ እንደ ሃይማኖታዊ እውነታ ተደርጎ ነበር የሚታሰቡ ይሄንን ተባብራን የሚጣለችው አልማዛኛ ናት። ትልቅ ውድድር ላይ ዓለም ሬከርድ መስበር እንደሚቻል በትዛዝ አሳይታለች። ምናልባት እሷ የፈጠረችው ስሜት እና ድባብ ሊሆን ይችላል። አሁን ቅድም ሶስት ሺህ ሜትር መሰናክል ላይ አይቻልም ብሎ የገመቱ አትሌቶች በሙሉ ታክቲካቸውን በዛ መንገድ ቀይረው ውጤትን ውድድርን ከማሸንፍ በተጨማሪ ሬከርድ ሙከራ ለማድረግ እንደሚቻል እየተቀጠሉት ነው። እንግዲህ አልማዝ አስር ሺህ ሜትር እወጣለች፣ የዓለም ሪከርድ ሰብራለች። አምስት ሺህ ሜትር ላይ ደግሞ ምን ልታድርግ እንደምትችል ከሆኑ ከወዲሁ በጣም የሚያጓጓ ሁኔታ ነው የተፈጠረው። ኤልሻዳይ ስለ አልማዝ አያና እንደ ማናት የሩጫ ታሪኳ ከየት ነው የመጣችው እነዚህን የመሰለው እንነጋገራለን። ግን አምስት ሺህ ላይ እሷ ብቻ ነች ያለችው። ገንዘቤ ዲባባም እዛ ላይ ትሳትፋለች ገንዘብ ዲባባ ማጣሪያ አምስት ሺህ ዘንድሮ ስላሮጠች ሺህ አምስት መቶ ላይ ብቻ ነው የምትሳተፈው። ነገር ግን በአምስት ሺህ ሜትር ላይ ባለፈው ዓለም ሻምፒዮና ላይ ብር ሜዳ ላይ ባለቤት የነበረች ሰንበሬ ተፈሪ በዚህም ውድድር ላይ ትሳትፋለች። እንዲሁም ወጣቷ ያበባ እየሻነን በዚህ ውድድር ላይ እንደምታሳተፍ ነው። እንግዲህ እስካሁን ያለኝ መረጃ በአትሌቲክስ ውድድር ደቡብ አፍሪካ እየመራች ትገኛለች። የአፍሪካውን ሰንጠረዥ በአንድ ወርቅ በአምስት ብርና በአንድ ነሐስ ኬንያ ደግሞ በአንድ ወርቅና በሶስት ብር ሁለተኛ፣ ኢትዮጵያ በአንድ ወርቅና በሶስት ነሐስ ሶስተኛ ሆነው እንግዲህ ሰንጠረዡን ከአንድ እስከ ሶስት ይዘውታል። እናመሰግናለን። ኤልሻዳይ እናመሰግናለን ነው። መልካም ምሽት። አሁን ደግሞ ከአልማዝ አያና አሰልጣኝ አቶ ቶሌራ ድንቃ እንስማ። የኦሮምኛ ዝግጅት ባልደረባችን ሶራ ሀለኪ ያነጋግሯቸዋል። አልማዝ በአምስት ሺህ ሜትር የማሸነፍ እድሏ ሰፊ ነው ይላሉ። አልማዝ ሪከርዱን ሰበረች። ጥሩዬ ጥሩነች ድባባም እስከ ዛሬ አላስመዘገበችውን ከወሊድ በኋላ የራሷን ፐርሰናል በስት ምርጥ ሰዓት ነው ሀያ ዘጠኝ ሰላሳ ሀያ ዘጠኝ አርባ ሁለት ሮጠችው። ከዚህ በፊት ትልቁ ውጤቷ ሀያ ዘጠኝ አምሳ አራት ነው። ስለዚህ እንደዛውም ገለቴ ቡርቃ የራሷን ሰዓት አሻሽላ ነው ሮጠችው። ስለዚህ ውድድሩ በጣም አስደሳች ነው ማለት ይችላለን። አድማዘያና አሁንም በጣም የፈጣን ሯጭ ነች። እንደፈለገች የምትሮጥ እንደፈለገች ሰውነቷን የምታዝ እንደፈለገች አሳዳ መያዝ የምትችል ጀግና አትሌት ነች። እንግዲህ አልማዝ ከጥቂት ሰዓታት በኋላም በአምስት ሺ ሜትር እንደምትወዳድር ነው ለው እየተጠበቀችው ያለችው የጠነከረ መንፈስ እንደሚሆን እገምታለሁ። አምስት ሺህ ምንም ጥርጣሬ የሚያጠራጥረን ነገር የለም። ነገር ግን ቪቪያን ችሮት እና ውብሪ የምትባል የኬንያ አትሌት እና ሺሮ ነው ምት የሚባሉ የኬንያ አትሌቶች ሶስቱም የአልማስ ቀንደኛ ተፋካሪ ናቸው። አልማስ አምስት ሺህ የእሷ ፊልድ ነው። አስር ሺ አሁን ለመጀመሪያ ጊዜ ነው የሮጠች። አንድ ጣራ እንግሎ ላይ ሮጠች። ሁለተኛ ውጫዋን አስር ሺ ሪዮ ላይ ነው ሮጠች። አምስት ሺህ የእሷ ፊልድ ነው። አምስት ሺ በጣም በተደጋጋሚ ቪያመንድ ሊግንም ቻሌንጅንም በጣም የምትታወቅበት ነው እና ብዙም የሚያሰጋን ነገር የለም። ነገር ግን ከድካም ወደዛ ስትሄድ ትንሽ ጫና ባለፈው በከፍተኛ ፍጥነት ስለሮጠች እሱ ጫና ታጥርባት ይሆናል ብለን እንገምታለን፣ እንሰጋለን። ግን አሁንም በብቃት ትወርታለች ብለን እንጠብቃለን። አድማጮች አሁን አፍሪካ ነክ ርዕሶች። በኢትዮጵያ ፌዴራላዊ አስተዳደር ዙሪያ ያተኮረ ውይይት ነው። ተወያዮች በኖርፎክ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ሜዲሽንና ፖሊሲ የሕዝብ አቀፍ ሽምግልናና ፖሊሲ ጥናቶች መምህሩ ዶክተር ብርሃኑ መንግስቱ፣ በዊሊያም እና ሜሪ ዩኒቨርሲቲ የሕግ ትምህርት ክፍል መምህሩ ዶክተር አለም አንተ ገብረስላሴ ስላሴ ና በኒውዮርክ ከተማ በሚገኘው ሲቲ ኦፍ ኒውዮርክ ዩኒቨርሲቲ የአፍሪካ ጥናት መምህሩ ዶክተር ገላውዲዮ ሳራያ ናቸው። የውይይቱ የመጀመሪያ ክፍል ቀጥሎ ይቀርባል። ሶስቱን ምሁራን ያወያየችው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሰሃ ናት። በመጀመሪያ ዶክተር አለማንተ ገብረስላሴ፣ ዶክተር ግላዲዮስ አርአያ፣ ዶክተር ብርሃኑ መንግስቱ ለትብብራችሁ እና ለጊዜያችሁ በጣም እናመሰግናለን። አሁን እንግዲህ እንደሚታወቀው ኢትዮጵያ ውስጥ ፌዴራላዊ ስርዓት ከተመሰረተ ሀያ አምስት አመታት አልፈዋል። እስካሁን ባለው ጊዜ ደህና መስሎ ቆይቶ፣ አሁን ግን በአንዳንድ የአማራ ክልል ቦታዎች ከወልቃይት ጋር ተያይዞ አንዳንድ ችግር እየታዩ ናቸው። ና እስቲ ስለዚህ ስለ ፌዴራላዊ አወቃቀር ያላችሁን አመለካከት ብትነግሩን በዶክተር አለማንተ ገብረስላሴ ስላሴ እንጀምር። እሺ፣ አመሰግናለሁ። ወይዘሮ አዳነች እኔ መሰረታዊው ችግር የሚመነጨው ከፌዴራላዊ አወቃጠሩ ነው ነው የምለው አንደኛ። ሁለተኛ ደግሞ ይሄን አወቃቀር ስራ ላይ እንዲውል የጠነሰሱት ሀይሎች የኢትዮጵያን ህዝብ ፍላጎት ወይንም ጥቅም የሚያካትቱ ሀይሎች አልነበሩ። ይሄን ለማለት የምፈልገው ምንድን ነው በአስራ ዘጠኝ መቶ ሰማንያ አራት ዓመተ ምህረት ህወሓት እና ኦነግ ናቸው ያን ቻርተር ያረቀቁት። ይሄንን አወቃቀር እንደገና በህገ መንግስት ደረጃ አጸደቁት። ይሄን ሲያደርጉ ኦነግ የሚፈልገውን ኦሮሚያ የሚባል በታሪክ ያልነበረ ግዛት፣ ሰፊ ግዛት ኦሮሚያ ተብሎ ኦነግ እንዲያስተዳድር፣ ሁለተኛ ደግሞ አማራ የሚባል በታሪክ ያልነበረ ወይም ጎንደር ወይም ጎጃም ወይም ሸዋ ወይም ወሎ ወይም ትግራይ ወለጋ እንደዚህ የመሳሰሉ ሀገሮች ነው የነበሩት። ግን አማራ የሚባል ክልል በታሪካችን ኖሮ አያውቅም። ኦሮሚያ የሚባል ኖሮ አያውቅም። ይህንን የፈጠሩት ሰዎች ግን ለራሳቸው አገዛዝ ይመቸናል ብለው በማሰብ ለጊዜው ለጊዜው ነው። ለዘለቄታው ግን እንደማይመች ይኸው አሁን ሰሞኑን የተከሰተው ሁኔታ እያሳየን ነው እና መሰረታዊ ችግሩ የሚመነጨው ከዚህ አወቃቀር እና ውቅሩን የሰሩት ሀይሎች የአማራው ሕዝብ አልተወከለም። ለእኔ ሊሰጠኝ ይገባል ብለው ወሰኑን ከልለው የተደራደሩበት ሁኔታ አልነበረም። በአማራው ክልል በኩል ቢያንስ ቢያንስ ችግሩ የሚመነጨው ከዛ ነው ለማለት ፈልጌ ነው። ይህንን የፌዴራላዊ አወቃቀር ሲያቅዱ ኢትዮጵያ እንግዲህ እንደምናውቀው የኦሮሞ ህዝብ ንቅናቄ የኦሮሞ ነጻ አውጪ ግንባር ተጨቆንን ብለው ሲታገሉ ነበር። አይደለም እንዴ? እነዛ ሲታገሉ የነበሩት በአንድ ማዕከላዊ መንግስት መተዳደሩ አልጠቀመንም፣ ተጎድተናል፣ ራሳችንን ለማስተዳደር አልቻልንም ተብሎ ብሔር ብሔረሰብ ራሳቸውን እንዲያስተዳድሩ የሚል እምነት ስለነበረ በተለይም በግራ ዘመን በሆኑ ኃይሎች ወይም ደግሞ ይታገሉ በነበሩት እንደ ኦነግ እና እንደ ህወሓት የመሳሰሉትና ሌሎቹ ይህንን መሰረት በማድረግ መሰለኝ። እነሱ እንግዲህ ይህን የመሰረቱት ብሔር ብሔረሰቦች ራሳቸው እንዲያስተዳድሩ በሚል። አዎ፣ እንግዲህ ይሄ በስሎጋን ደረጃ፣ በመፈክር ደረጃ ኦነግ ለምሳሌ ኦሮሞ የሚባል ግዛት አለ በሚል የብሔሮች ጥያቄ የብሔር መብት በሚል ታግሏል። በእርግጥ የትግራይ ነጻ አውጪ ድርጅትም እንደዚሁ። ነገር ግን ኦነግ በመፈክር ደረጃ በተወሰነ ደረጃ ታገለ ቢባልም ሰፊው የኦሮሞ ህዝብ ደግሞ ያንን ግዛት የኔ ነውና አንተን የምትወክለኝ ብሎ ድምጽ የሰጠበት ጊዜ የለም። ማዕከላዊ የሕግ አረቃቀቅ ስነስርዓት ተፈጥሮ በመቻቻል በኮምፕሮማይዝ ማለት ነው። በመቻቻል አይነት መንገድ ልዩ ልዩ ሁኔታዎችን በተመለከተ ሁኔታ የሀገሪቱ አስተዳደር ሊካለል ይችል ነበር። ከኢትዮጵያ ተገንጥሎ መውጣት እንደ መብት ተደርጎ በህገ መንግስት መረቀቅ እነዚህ ሁሉ የብሔረሰብ ትግል መብቶች ናቸው ብለን ማየት የሚገባን አይመስለኝም። እሺ፣ አሁን እንግዲህ ወደ ዶክተር ገላውዲስ ሊሄድና ክልል የሚለውን ክልል ስሙን ትተን ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር የሚለው ምክንያቱም መሰረቱ የሚመስለኝ በዛን ጊዜ ሌሎቹ እነ ኢሃፓም ሌሎችም ብሔር ብሔረሰቦች ራሳቸውን እንዲያስተዳድሩ የሚለው በአብዛኛው የሚቀበለው ነበርና ይህንን መሰረት በማድረግ መሰለኝ ይህንን የተመሰረተው ና ይህንን በሀሳባችን ይዘን እንድንወያይ ብዬ ነው። ዝም ብለን ክልል የሚለውን አንጠልጥለን ከምንወስደው ዶክተር ገላውዴ ሳርአያ ይህ እንዴት ነው ያየሁት። የፌደራል አወቃቀር በመሰረተ ሀሳቡ ምስማማበት እና በብዙ ሀገሮችም የሰራ ስለሆነ ለኢትዮጵያም እንደ መፍትሄ ነበር ያየሁት ከመጀመሪያው ነው። ሆኖም ግን አንዳንድ ጊዜ ብሔር ብሔረሰቦች እንላለን እንጂ እኔም በነገራችን ላይ የማምንበት ነው የምደግፈው ነው ብሔሮች እኩልነት እንዲያገኙ ከተቻለም ራሳቸውን የሚያስተዳድሩበት ሁኔታ ከተፈጠረ መልካም፣ ባህላቸውንና ቋንቋቸውን የሚያሳድጉበት መንገድ ከተፈጠረ መልካም። ነገር ግን ከኢትዮጵያ ታሪካዊ አንጻር ከተነሳን ምን ያህልስ ማስተዳደር ይችላሉ የሚልም ጥያቄ ሊመጣ ይችላል። አንዳንድ ጊዜ አሁን በአንጻራዊ በሆነ መንገድ እንኳን ካየ ነው ትንሽ የተማረ እና እውቀት ያለው ወይም አገር ማስተዳደር ይችላል ብለን የምናያቸው ብሔሮች ምናልባት ትግራይ፣ አማራና ኦሮሞ ነው ሊሆን የሚችለው። ሌላው ግን በጣም ተበድሎም፣ ተንቆም፣ ተረስቶም የነበረ እንደነ ጋምቤላ አለ። ምንጊዜም በማዕከላዊ መንግስት ላይ ጥገኝነት ይኖራል። ምንጊዜም እና ራሳቸውን ያስተዳድሩ ሲባል እኮ ያን ሁሉ ነገር ማየት ያስፈልጋል። ግን ዋናው ነገር እኔ ምንድን ነው ያሰጋኝና ከመጀመሪያውኑ እና በአንድ መጀመሪያ በጻፍኩት መጽሐፍ ላይ በዘጠና አምስት በፈረንጅ ይህ የብሔር አወቃቀሩ በቋንቋና በጎሳ ከሆነ የኋላ ኋላ የብሔርና ጎሳ ንቃተ ሕሊና በጨመረ ቁጥር በልዩነታችን ላይ ማትኮር እንጀምርና ፍርክስክሳችን ይወጣል ችግር ላይ እንወጥቃለን ብዬ ጽፌ ነበር። ይህን ሁሉም ማየት ያስፈልጋል እኮ። አሁን ያለው ካርታ የኢትዮጵያ ካርታ ካየ ነው። አንድ የእንግሊዝ አንትሮፖሎጂስት የጻፈው ዶናልድ ዶናም የሚባል ከሌላች ወንዲ ጄምስ አብሮ የጻፉት ናቸው። ደ ሳውዘን ማርች ኦፍ ኢምፔሪያል ኢትዮጵያ ይላል መጽሐፉ። ካርታው እንዳለ ተመሳሳይ ነው በጣም ካርታው እንዳለ። ማክሮ ሪጅንስ ይለዋል ዶናልድ ዶናም። እኛ ደግሞ እዚህ ክልል ብለነዋል፣ ወይም ክልል ብለውታል ኢህአዴጎች ማለት ነው። እና በቋንቋ ብቻ ካልክ ብትንትኑም ይወጣል። አንድ ነገር በእርግጥ ነው ለብሔሮቹ እኩልነት ተብሎ የተደረገ ሊሆን ይችላል እንደ ጠቀሸው። በዛ ላይ ችግር የለብኝም፣ ግን የሚሻለውም የሆነ የነበረው ምንድን ነው ኦሮሚያ የሚባል አካባቢን ቢኖርም እዛ አካባቢ ደግሞ አት ንዑስ ብሔሮች አሉ። ሌሎች በአካባቢ እነሱስ ምን የሆኑ ነው? በጣም አስቸጋሪ ሁኔታ ስለሚፈጠር ህብረ ብሔር የግዛት ክልሎች ቢፈጠሩ ይሻል ነበር የሚል እምነት ነው ያለኝ እኔ። በነገራችን ላይ እንግዲህ አሁን ያነሱት ደቡብ ህዝቦችን ካየን ደቡብ ህዝቦች አንድ አይደለም ወይ ቋንቋ አይደለም። ለምሳሌ እነሱ የተለያዩ ብሔር ብሔረሰቦች ወይም ብሔረሰብ እንበላቸው በአጠቃላይ አብረው እየሰሩ ነው፣ ካለምንም ችግር አማርኛ እንደ የስራ ቋንቋቸው አድርገው እየሰሩ ነው። እንግዲህ እሷ ጠቅሳት ነበር። አሁን ንዑስ ኢትዮጵያ ሆና የቆየችው የደቡብ የሚባል ነገር ነው። እንግዲህ የደቡብ ክልል እዛ ላይ እንግዲህ ጉራጌ ያለ፣ ሀዲያ አለ፣ ከምባታ አለ፣ ሲዳማ አለ፣ ጊዲ አለ፣ ቡርጅ አለ፣ ጊዲቹ አሉ፣ ቆር አሉ፣ ከፋ አሉ፣ በጣም ብዙ ናቸው። ከአድማጮቹ ውይይቱ አልተቋጨም። ሁለተኛው ክፍል የፊታችን ረቡዕ ምሽት ይቀርባል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ መጨረሻው ሳምንታዊ ቅንብር ነው የምንሻገረው። ጤና በኢትዮጵያ የተከሰተውን ያጣዳፊ ደፊ ተቅማጥና ትውከት በሽታ መዛመት ለመግታት መንግሥት ከዓለም አቀፍና አገር በቀል ምግባረ ሰናይ ድርጅቶች ጋር በመተባበር በመስራት ላይ መሆኑ ተዘገበ። የትግራይ ክልል የጤና ቢሮ በክልሉ ያጋጠመውን የአተት ወረሽኝ ለመቋቋም ከአጋር ድርጅቶች ጋር በመሆን በመንቀሳቀስ ላይ ነው። ግርማይ ገብሩ በህመሙ ለተጠቁ ወገኖች የህክምና አገልግሎት በመስጠት ላይ ወደሚገኘው የመቀሌ ሆስፒታል ጎራ ብሎ ባለሙያዎችን አነጋግሮ ተከታዩን ለምሽቱ የጤና ፕሮግራም አጠናቅሯል። እንግዲህ አድማጮቻችን፣ በኢትዮጵያ በቅርቡ የተከሰተው አተት አጣዳፊ ተቅማጥና ትውከት በተለያዩ የኢትዮጵያ ክልሎች ጉዳት እያደረሰ እንዳለ በተደጋጋሚ ተገልጿል። ትግራይ ክልል ውስጥም በተለያዩ አካባቢዎች ይህ በሽታ እየታየ ነው ያለው። መንግስት ደግሞ ህብረተሰቡን እያስተባበረ የበሽታውን ስርጭት ለመግታት ጥረት በማድረግ ላይ እንደሆነ በተደጋጋሚ እየገለጸ ይገኛል። በትግራይ ክልል የጤና ቢሮ የሰርቪላንስና የቅድመ ማስጠንቀቂያ የበላይ ኃላፊ የሆኑትን አቶ ዮሀንስ ገብረ ሐዋርያ በትግራይ በተለያዩ አካባቢዎች ተከስተዋል ተብሏል፣ ና የት የት አካባቢ ነው የተከሰተው? እስካሁን ድረስ ያው ከተማ ነው በስፋት በሽተኞች ያሉበት። በሁለተኛ ደረጃ ቁጥራቸውም አነስተኛ ቢሆንም ግን በእንደርታ ወረዳ በተለያዩ ቀበሌዎች በሽታው እየታየበት ሁኔታ ነው ያለው። ከዚህም አልፎ በተለይ በምዕራብና ሰሜን ምዕራብ ዞን በተለይ አካባቢው ከተለያዩ ቦታዎችን ለእርሻ ስራዎችንና ለባህላዊ ወርቅ ለማፈላለቅ ከተለያዩ ክልሎችን የመጡ በብዛት የሚገኙበት አካባቢው ስለሆነ፣ ስለዚህ እስካሁን ድረስ አስገደጽም ብላ የተወሰኑ ቀን ሰራተኞችን ታመው ከዚህም በተጨማሪ በቃፍታ ሁመራ ወረዳ የተወሰኑ የቀን ሰራተኞች ታመው በጤና ጣቢያ ይገኛሉ። በእርግጥ መቀሌንና የእንደርታን ሳምፕልን ተወስዶ የተረጋገጠበት ሁኔታ ነው ያለው። የቃፍታ ሁመራ አስገደ ጽምብላ ሳምፕል ተወስደዋል፣ ግን እስካሁን ድረስ ነው አይደለም እንግዲህ በጥርጣሬ ተኝተው አገልግሎት እያገኙበት ያለበት ሁኔታ ነው ያለው። በኢትዮጵያ በኦሮሚያ ክልል በኢትዮጵያ በሶማሌ በአዲስ አበባ ከተማ እንዲሁም በአማራና አፋር አካባቢም በሽታው እንደታየ መንግስት በይፋ ገልጿል። የኢትዮጵያ ጤና ጥበቃ ሚኒስቴር በኢትዮጵያ ከሚገኙት ዓለም አቀፍና አገራዊ ከሆኑ የበጎ አድራጎት ድርጅቶች ጋር ይህንን የአተት በሽታ ለመከላከል አስተባብሮ እየሰራ እንዳለ ነው እየተገለጸ ያለው። አቶ ዮሐንስ ስለዚሁ ይጠቅሳሉ። እንደ ክልል ብዛት ያላቸው አጋር ድርጅቶች አሉን። በተለይ በሽታውን የትግራይ ጤና ቢሮ ብቻ የሚችለው አይነት ነገር ስለማይሆን፣ ስለዚህ የግድ የነሱ አጋዥነትም ወሳኝነት ስላለው፣ አንደኛ ነገር እንደ ኮሚቴ፣ እንደ ክልል አንድ ግብረ ኃይል የተቋቋመበት ሁኔታ ነው ያለው። ከዚህም በተጨማሪ አንድ አርኤችቢሲ የሚባል ኮሚቴም አለ። ስለዚህ አጠቃላይ ያሉ ፓርትነሮችን ያካተተ ነው። ስለዚህ ይህን ቲም ዝርዝር ያለውን የበሽታውን ሁኔታ ይገመግማል። ለዚሁ የሚያስፈልገው ምንድን ነው የሚለውን ነገር በዝርዝር ይወያይበታል። ስለዚህ ከዚህ ተነስቶ ደግሞ መፍትሄዎችን እያስቀመጠ ይሄዳል። በዚህም በተቻለው መጠን ለምሳሌ የየራሱ እዚህ ስራ ላይ የሚያበረክተውን ነገር ምንድን ነው የሚለውን ነገር አሳይመንት ይዞ የሚሄድበት ሁኔታ ነው ያለው። ስለዚህ በዚህ መሰረት እስካሁን ድረስ ዩኒሴፍ በርከት ያሉ የሲቲሲ ኪቶችን ለክልሉ ሰፖርት እያደረገን ያለው። ሌላም በትሬኒንግ ላይ ሰፖርት የሚያደርገን ድርጅት አለ። ቴክኒካልም ሰፖርት የሚያደርጉን ሰዎች አሉ። ዳውሊዎችም ከባለሙያዎች ጋር ሂዶ ሰፖርት አድርጎ እየሰራበት ያለበት ሁኔታ ነው ያለው። ስለዚህ በሁሉም ነገር ቴክኒካሊ ፋይናንሻሊ ሎጂስቲካሊ አጋር ድርጅቶቹ እገዛ በማድረግ ላይ ያሉበት ሁኔታ ነው ያለው። በእርግጥ እስካሁን ድረስ ቢሮ ራሱ አስፈላጊ ያላቸውን ነገሮችን አዘጋጅቶ በማቅረብ ላይ ነው ያለው። ከትግራይ ጤና ቢሮ አቶ ዮሐንስ ገብረ ሐዋርያ ለሰጡኝ ማብራሪያ በጣም ነው ማመሰግኖት፣ በጣም ነው ማመሰግኖት። አመሰግናለሁ። በመቀለ ሆስፒታል የአተት በሽታ ታካሚዎች የተለየ ቦታ ተሰጥቷቸው እየታከሙ ነው ያሉት። የሆስፒታሉ ሜዲካል ዳይሬክተር የሆኑትን ዶክተር ጸጋይ በሪሁ የህክምና ሂደቱን ይነግሩናል። እሺ እንግዲህ በመቀለ ሆስፒታል እንደዚህ አይነት አጣዳፊ ተቅማጥና ትውከት ያላቸው ህመምተኞች ከመጡ በኋላ ቁጥራቸውም በዛ ያለ ስለነበረ መጀመሪያ በሆስፒታሉ አይደር ኮምፕሪሄንሲቭ ንድ ስፔሻላይዝድ ሆስፒታል ባሰራው ህንፃ ውስጥ ባለሙያዎችም ከአይደር እና ከመቀሌ ሆስፒታል ተመድበው ልዩ አገልግሎት እየተሰጣቸው ነው የሚገኘው። በመሀል የአቅርቦት ችግር እንዳይፈጠር ምክንያቱም ይሄ አጣዳፊ ስለሆነ ሁሉም ነገር ሬዲ መሆን ስላለበት ከጤና ቢሮ አይደርና ከመቀሌ ሆስፒታል የተውጣጡ ኮሚቴዎችም አሉ። በቀን ሁለት እየተሰበሰቡ አንዳንድ ነገሮች ክፍተት እንዳያጋጥም እየገመገሙ አገልግሎት እንዳይቋረጥ እየተደረገ ነው ያለ። ዶክተር ጸጋይ፣ እስካሁን እንዴት ነው ጉዳቱ ሲመዘን፣ ምን ያህል ሰዎች ሞተዋል? የሞት አደጋም ካለው? የሞት አደጋ እንኳን እስካሁን ያጋጠመ የለም። በዚህ ሆስፒታል አጣዳፊ ተቅማጥና ትውከት ያላቸው በሽተኞች መብዛት ብቻ ነው እንጂ እስካሁን በሆስፒታላችን ያጋጠመ የሞት አደጋ የለም። ህብረተሰቡ ምን ያድርግ? ምንድን ነው አሁን በሽታው እንዴት ነው መከላከል የሚቻለው የሚለውን ነገር ህብረተሰቡን ምንድን ነው መምከር የሚችሉት? እንግዲህ ህብረተሰቡ ይ በሽታ ለመከላከሉ በጣም ከባድ አይደለም። ያው የግል ንጽህናና የአካባቢ ንጽህና በመጠበቅ በሽታውን መከላከል እንችላለን። ያው አሁን ክረምት ስለሆነ አንዳንድ ነገሮች በየመንደሩ በየውሃ ወንዝ ያሉ የተጠራቀሙ ነገሮችን ከእነሱ ጋር ንክኪ ያለመኖር፣ ሁለተኛ ደግሞ ምግብ ስትበላ ሽንት ቤት ገብተም ስትወጣ እጅህን መታጠብ ነው። እነዚህ እነዚህን ከደርክ የግልና የአካባቢ ንጽህና በአጠቃላይ ከጠበቅ በሽታውን መከላከል ይቻላል። እዚሁ አሁን በጣም በጣም በርካታ ሰዎች አስታማሚዎችን እያዩ ነው ያሉት፣ ሐኪሞቹም አሉ እርዳታ እየሰጡ ነው ያሉት። እንዴት ነው አሁን ከዚህ ጋር በተያያዘ በሽታው በቀላሉ የሚተላለፍ ነገር ነው እንዴት ነው? አዎ አሁን አጣዳፊ ተቅማጥና ትውከት ያላቸው በሽተኞች እዚህ ሆስፒታላችን ከመጡ በኋላ እንደምታየው ከዛ በኋላ አስተማሚዎች አያልፉም። ከዚህ በኋላ ያለው የሐኪም ስራ ነው። ሐኪም በሽተኞችን ተረክበው ወደ ውስጥ ያስገባቸዋል። ውስጥ ያለውን ሁሉም አገልግሎት ሐኪም ነው የሚጨርስላቸው የመጡ ፔሸንቶች ሁሉም ነገር ቤተሰብ ማድረግ የነበረበትን ነገር እነሱን ተክተው ሌላ ደግሞ የህክምናውን ሂደት ሁሉም ነገር ጨምረው ነው የሚያገለግለዋቸው። ስለዚህ አስተማሚ እዚህ መግባት አያስፈልግም ማለት ነው። ምክንያቱም አስተማሚ ሲገባ ከነሱ ጋር ተነካክቶ ሌላ ነገር ወይም ምግብ አብረው ሊበል ይችላሉ አይ ወይስ ምንድነው ንጽህናቸው ምናልባት ላይጠብቅ ስለሚችል አስተማሪዎች ዛ ገብተው እንደምታውቀው ደግሞ ባህላችን ገብተ ሰውን ማገዝ ሰውን መርዳት ነው እንጂ መጣፊ የሚባል ነገር የለም። ስለዚህ እነሱም በበሽታው እንዳይያዙ ከዛኛው የተከለለ ቦታ እንዲያልፍ አይደረግም። ከዛ በኋላ ያለውን የሐኪም ስራ ነው። ለዛም የሚሆንም በቂ ባለሙያ ያለ እዚህ ሆስፒታል። ዶክተር ጸጋይ በሪሁ በመቀለ ሆስፒታል ሜዲካል ዳይሬክተር በጣም ነው የማመሰግነው። እስኪ ሌሎች የህክምና ሰራተኞች ካሉ ደግሞ እነሱን ደግሞ ላናገር። አመሰግናለሁ። ሲስተር ፍረ ገብረስላሴ ሲስተር ፍረ አሁን ከአይደር ከፍተኛ ህክምና ማዕከል መጥታችሁ ነው እንግዲህ በመቀለ ሆስፒታል ይህንን በአተት በሽታ የተጠቁትን ሰዎችን እየረዳቸው ያላችሁት ና የህክምና ሂደቱ እንዴት እየሄደ ነው እስኪ እንደ ባለሙያ የህክምና ሂደቱ በጣም ጥሩ እየተካሄደ ነው ተሎ ብለው እየመጡም ስለሆነ ጥሩ ሰርቪስ እየተሰጠ ነው ጥንቃቄ ማድረግ ነው የሚገባው ማለት ውሃውም የሚበሉትም ነገር የበሰለ ቢሆን የተመረጠ ነው። እናንተስ እንዴት ነው ጥንቃቄው? ባለሙያው ጥንቃቄ እያደረገ ነው፣ ባለባበስም በሁሉም ነገር እየተጠነቀቀ ነው። ቦታው ሲመቻል በሽተኞችን ለማከም ቦታው እንግዲህ አማራጭ ስለሌለ የቦታው እጥረት አለ፣ ግን ባለን እየተጠቀምን ነው። ሲስተር ፍረ በጣም ነው ማመሰግንሽ። አመሰግናለሁ። ግርማ ገብሩ እንደዘገባው። እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳነች ፍስሐየንን ከአቀነባባሪያችን ደሳለኝ መኮንን ከተኪኋይ ስርጭት መሐንዲስ ናሽዋካሌ እንዲሁም ከዋና አዘጋጅ ተታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁን እንሰናበታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ